ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቬይ መሰናዶ ጀምሯል። የደን ገረመው መሰናዶውን በመምራት ኤልያስ አሰማረ በቅንብሩ ፂዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናችሁ እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግመው ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች ድልድይ አማካኝነት የሚያገናኝ ተቋም ነው። ተቋሙ ከተመሰረተበት የአውሮፓውያኑ 2018 ዓ ም ጀምሮ ከ7ሺ በላይ ሰዎችን ከቀጣሪዎች ጋር እንዳገናኘም ተሰብቷል። ሀብታሙ ስዩም ከሰሞኑ ከተቋሙ ዋና ስራ አስኪያጅ ስሜኝ ታደሰ ጋር አጭር ቆይታ አድርጎ ነበር። ወደዛ ነው የምናልፈው። ስሜኝ ታደሰ ይባላለሁ። አፍሪ ወርኪንግ ኮፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? የተጀመረው በ2018 ነበረ። ሌላ ድርጅት ነበረን እና በዛ ድርጅት የሰራተኛ ችግር ስለነበረብንና ያንን ነገር ሰሉ ማድረግ ስለፈለግን ራሳችን ብለን የሰራ ነው ፕሮዳክት ነበረ። በ2020 ግን በቀ እንደ ለካምፓኒ ካምፓኒ አድርገን አቋቁመን የተሻለ ተደራሽነት እንዲኖሩ አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶልቭ ባደረገን ቁጥር ለሌሎች ሰዎችን የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክትን እየሰራ ነው። እሱን ስናደርግ እስካሁን ድረስ ከሶስት መቶ ሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በአስራ አምስት ሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ ሺህ በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየው እና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው። በአሰራራችሁ። ልክ ነው። ዋናው ነገር ምንድን ነው? እኛ ምንድን ነው ያለው ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን ምን ገፋ ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለምጥፎም። እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል እና ያንን ችግር ደግሞ ልንፈታ ያሰብ ነው። ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉን አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪው በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎች ነው አብዛኞቹ። እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው እንደ ማናጀር ሆነው እየሰሩ ያሉት እና በዛ መካከል ያለውን ሁለቱንም ጋር ለማስታረቅ ነው የሞካከር ነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያ በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝበትን አጋጣሚ ነው የፈጠርንላቸው እና ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ነው የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን Olha que አዎ ፈታኝ ነበረ መጀመሪያ አካባቢ። ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበት እና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኝበትና ፕሮዳክቲቭ የሆነ ህይወታቸው የሚመሩበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትሮች፣ ዳይሬክሽኖች ቻሌንጅ አጋጥመናል። ያ አንደኛው ቢንግ አሁን ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለንና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ አትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነ እና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገ ነው። እኛ ጋር በሚገርም ሁኔታ ከሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግ እና ያንን ትረስት መፍጠር ችለናል። እና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል፣ ግን ዋጋ ብንከፍልበትን በጣም ግን ጥሩ ሆኖ አግኝተነዋል። መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ለአብነት መጥቀስ ተችሏል። እና እናንተን የመሰሉ ሰዎች እንዲበራከቱ የእናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ። እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክሲብል አይደለም። ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶል ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል፣ እና ያ ነገር ደግሞ ቢቀየር ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችን ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጭ ደግሞ በዲጂታል የሚሰሩ ማጭበርበሮች የኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ይመጣል። በጣም ብዙ ማጭበርበሮች ሲኖሩና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያ አካባቢ ተቸግረን ከነበርበት አንደኛው ነገር ምንድን ነው? ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ህግ የለም፣ እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ ጥሩ ዋሪዎች ሚኖሩ ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮች በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጄ ልበደርብል ወይም ኢንቨስትመንት ኮሚትመንት ላገኝብን ይህንን እንደ አሴት የሚታይበት ሁኔታ የለም እና እንደነዚህ አይነት ሀሳቦችም የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጠህን በእጅጉ አመሰግናለሁ። እኔም አመሰግናለሁ። ኢትዮጵያ ከሚታዩት የትጥቅ ግጭቶች ጋር በተያያዘ እያጋጠሙ ያሉ ልዩ ልዩ የሰብአዊ መብት ጥሰቶች የሀገሪቱን የሲቪክና የፖለቲካ ምህዳር እያጠበቡት እንደሚገኙ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ገልጸዋል። የተባበሩት መንግስታት ዓለም አቀፍ የሰብአዊ መብቶች መግለጫ ሰባ አምስተኛ ዓመትን ለማክበር ረቡዕ ዕለት የተዘጋጀውን ስነስርዓት ገብረ ሚካኤል ገብረ መድህን ተከታዩን አሰናድቷል። መልካም አስተዳደር ለአፍሪካ የተሰኘ ድርጅት ባለፈው ሳምንት ጥቅምት 22 ቀን 2016 ዓ በኢትዮጵያ የተቋማት አደረጃጀትና የመንግሥት አገልግሎት አሰጣጥ ላይ ያተኮረ የውይይት መድረክ አዘጋጅቷል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሕዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር ዶክተር ብርሃኑ ተመስገን የአጼ ኃይለ ሥላሴ መንግሥት የማዕከላዊ ሠራተኞች ኤጀንሲ ወይም ሲፒኤ የሚባለውን ተቋም በማዋቀር ሰዎች በችሎታቸው ተወዳድረው በመንግሥት ሥራ የሚቀጠሩበትን ሥርዓት እንደፈጠረ አውስተዋል። በመንግሥት ሥራ የፖለቲካ ጣልቃ ገብነትን ለማስቀረት ሲባል ሰራተኞች የሚቀጠሩበት የሚያድጉበት፣ የሚዛወሩበትና የሚሰናበቱበት አሰራርም እንደተቀመጠ አብራርተዋል። የንጉሱን ስርዓት የተካው የደርግ ወይም ኢሂድሪ መንግስትም ቀድሞ በነበረው የሲቪል ሰርቪስ አሰራር ላይ ብዙም ለውጥ ባያደርግም በሲቪል ሰርቪሱ ውስጥ የፓርቲ ፖለቲካ ጣልቃ መግባት የጀመረበት እንደነበር ዶክተር ብርሃኑ ያስታውሳሉ። እንግዲህ መነሻ ደሞዝ የነበረችውን 25 ብር ደሞዝ ወደ 50 ብር ደሞዝ የመቀየር የመጨረሻ የእርከን ጣራውን ደግሞ ስድስት መቶ ሰላሳ ስድስት የመቀየር ሂደት ነው ያደረገው። በዚህ ረገድ እንግዲህ ያው ሚሊቴሪው ውስጥ ያሉ ሰዎች የለውጥ ሐዋርያ በሚል በእያንዳንዱ የመንግስት መስሪያ ቤት ተመድበው በሚሰሩበት ሰዓት ሜሪት ቤዝድ የሆነ ሪክሪትመንትና ፕሮሞሽን የለም። የፓርቲውን ጽህፈት ቤት እዛው መንግስት መስሪያ ቤት ውስጥ ሆነው የፓርቲ አሰራርና የመንግስት ስራ ተጣምረው የሚሄዱበት ወቅት ነበረ። የፓርቲ ፖለቲክስ ሲቪል ሰርቪስ ውስጥ ከገባ ምንም መስራት አይቻልም። ቀጥሎ የመጣው ኢህአዴግም የፌዴራል አወቃቀር ስርዓትን በመከተል የተለያዩ የሲቪል ሰርቪስ ማሻሻያዎችን እንዳደረገ ጠቅሰዋል። አሁን በስልጣን ላይ ያለው የብልጽግና ፓርቲ መር መንግስትም እንደዚሁ የሲቪል ሰርቪስ ማሻሻያ አድርጓል። የስራ አካባቢን ለማሻሻል በሚልም በቢሮዎች እድሳት ስራ ላይ ተሰማርተዋል ያሉት ጥናት አቅራቢው፣ ሆኖም በሁለቱም መንግስታት ወቅትም በሲቪል ሰርቪሱ አሰራር ላይ የፖለቲካ ጫናው እንደቀጠለ ገልጸዋል። የኛ ሲቪል ሰርቪስ ፖለቲሳይዝድ የሆነ ሲቪል ሰርቪስ ነው። ፖለቲሳይዝድ የሆነ ሲቪል ሰርቪስ ማለት በውድድር ላይ ሊያዙ የሚገባቸው የስራ መደቦች ላይ ከውድድር ውጪ መቀመጥ ማለት ነው። ሁኔታው በመስሪያ ቤቶቹ የተለያዩ ችግሮችን እንደሚያስከትል ያመለከቱት አጥኚው ዶክተር ብርሃኑ ተመስገን በአገልግሎት አሰጣጡ ላይም እንቅፋት ይፈጥራል ባይ ናቸው። ተቋማት የተሰጣቸውን ኃላፊነት በአግባቡ እንዲወጡ የሚያስችላቸው ዋነኛ ኃይል የሰው ሀብቱ ነው። ችሎታ ያለው፣ ልምድ ያለው በውድድር ከሌሎች ሰዎች ጋር ተወዳድሮ የሚቀጠር ሰው ስራውን መስራት ይችላል ግን የኔ ዘመድ ስለሆነ የኔ ወዳጅ ስለሆነ የኔ ከኔ ጋር ቀረቤት አለው ብለ የምታደርገው ነገር ላይ ውጤታማ ይሆናል ብዬ ለማሰብ ይከብደኛል። አንድ ሱ ነው። ሁለተኛ ነገር ደግሞ ለፕሮፌሽኑ የታመነ ፕሮፌሽኑ የሚጠይቀውን ነገር የሚሰራ ባለሙያ ካለ ከሌሎች ነገሮች በተሻለ ሁኔታ ስራውን ለመስራት ያስችላል። የውይይቱ ተሳታፊ ከነበሩት አንዱ አቶ ታደለ ደርሰ ግርማ ለአሜሪካ ድምፅ በሰጡት አስተያየት በሲቪል ሰርቪሱ ላይ የሚታየው የፖለቲካ ጣልቃ ገብነት የመንግስት አገልግሎት አሰጣጥን ለችግር ዳርጎታል ብለዋል። ዛሬ ሰዎች የሚመደቡት በችሎታቸው ሳይሆን በፖለቲካ ፓርቲ አባልነታቸው። ዛሬ ሰዎች የሚመደቡት በፖለቲካ ደጋፊነታቸው ነው። ዛሬ ሰዎች በመሬት ሳይሆን የሚመደቡ በብሔረሰቦቸው እና ይሄ ደግሞ ከረጅም ጊዜ ጀምሮ ኢትዮጵያ ውስጥ ተንሰራፍት የመጣ ጉዳይ ነው። ዚህ ፖለቲካው በሲቪል ሰርቪሱ አሰራር ላይ በቀጣሙንበት በተዘዋዋሪ ተጽዕኖ እየፈጠረ ነው ያለው። በቀጣሙንበት በተዘዋዋሪ ብልሹ አስተዳደሩ ስር ሰደዋል። ስር የሰደደው ሙስና ተስፋፍቷል። ከፍተኛ ሆ የኑሮ ውድነት ያመጣው ሁሉ ይሄ ነው። በአስፈጻሚ ተቋማት አወቃቀርም ላይ ፖለቲካዊ ጣልቃ ገብነቱ የተለያዩ ችግሮችን እንዳስከተለ ባለሙያው ዶክተር ብርሃኑ አመልክተዋል። በየጊዜው የሚታየው የተቋማት መቀያየር መታጠፍና መስፋት በተቋማቱ ውስጥ ወጥነትና ዘላቂነት ያለው የተረጋጋ አሰራር እንዳይኖር ማድረጉን ይናገራሉ። የኔ ኢኒሺያል ኦብዘርቬሽን ስራ ውስጥ አንድ ላይ መርጅድ የሆኑ አሉ፣ የተበታተኑ አሉ፣ ተጠሪነታቸው ለአንዱ ወደ አንዱ የሄደ አለ። ሌላው ብዙ ጊዜ ቁብ የማንሰጠው ነገር የሪከርድስ የፐርሶኔል እና የሌላ ከሱ ጋር የተያዙ ሪከርዶች ይጠፋሉ። አንድ ሚኒስቴር መስሪያ ቤት ከአንድ ሚኒስቴር ጋር በሚዋሃድበት ሰዓት የአንደኛው ሚኒስቴር ሀያል የሆነና የነዛን ዶክመንቶች አይረብን ብሎ ሊል ይችላል ሊጥላቸው ይችላልና፣ ይሄ ፐርሶኔል እንዳዘር ሪከርድን የሚያዝ የመንግስት ትልቁ ትልቁ ስራ ነው ትልቁ ስራ ነው ምላችሁ አስቡት። መሬት አስተዳደር ውስጥ ያለ ሪከርድን እናስበው። አንዱ ጋር ብንበት ነው ዘንድ የሚፈጠረውን ኪዮስ ማሰብ አስብ እንችላለን። የውይይት አዘጋጅ የሆነው የመልካም አስተዳደር ለአፍሪካ ድርጅት ተወካይ ዶክተር ዘሪሁን መሐመድ ሁኔታው በመንግስት ተቋማት አሰራር ውስጥ የአቅም ማነስ መፍጠሩንና ህዝብም የሚጠብቀውን አገልግሎት እንዳያገኝ ማድረጉን ይገልጻሉ። በሀገራችን የመልካም አስተዳደር ችግር በሰፊው የሚነሳ አብይ የህብረተሰብ ሮሮ መሆኑ የአደባባይ ሚስጥር ነው። ለዚህ በምክንያትነት ከሚጠቀሱት መካከል የመፈጸምና የማስፈጸም አቅማቸው ውስን የሆኑ መንግስታዊና መንግስት ነክ ተቋማት እንደሆኑ አንዳንድ በመስኩ ጥናት ያደረጉ ምሁራን ያመለክታሉ። ምንም እንኳን ተቋማት እንደ ጊዜው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የቴክኖሎጂ እድገት ደረጃ ራሳቸውን ከጊዜው ጋር ለማጣጣም በሚያስችል ደረጃ የሚያድጉና ለውጥ የሚያሳዩ መሆናቸው አንዱ ባህሪያቸው ቢሆንም አዲስ የፖለቲካ ሁኔታ በመጣ ቁጥር ፈርሰው እንደ አዲስ ሀብለው የመገንባታቸው ሁኔታ ተቋማዊ ቀጣይነታቸውን የሚያሳጣና በሂደት የካበተ ልምድና አሰራርን የሚበትን መሆኑ ይታወቃል። ዶክተር ብርሃኑ በመንግስት መስሪያ ቤቶች ለሚታየው የአገልግሎት አሰጣጥ መጓደል ከፖለቲካው ጣልቃ ገብነት በተጨማሪ ሌሎችንም ምክንያቶች ዘርዝረዋል። ከነዚህም መካከል የሰለጠነ የሰው ኃይል ማነስና ሙስና ሲጠቀሱ የሚበዛው የመንግስት ሰራተኛ ደሞዝ ዝቅተኛ መሆንም በአገልግሎት አሰጣጥ ላይ አሉታዊ ተጽዕኖ አሳድረዋል ይላሉ። ማክሲማም ብለን ብ 12 የሚከፈለው የመንግስት ሰራተኛ ኦልሞስት 75 ፐርሰንቱ እዛ ውስጥ ይገባል ማለት ነው። እስከ 12 ባለው፣ ከ1100 እስከ 12 ባለው እዚ ይሄኛው ከ12 በላይ የሚከፈለው ሁለት ፐርሰንት ነው። ከሲቪል ሰርባ ሁለት ፐርሰንት በዚህ ዓመት በዚህ በ2021 22 እዚህ የሲቪል ሰርቪሱ ደሞዝ ምንም መናገር የሚቻል አይደለም። በሱን ያዘው ስለዚህ ያው ዝቅተኛ ደሞዝ ይከፈላቸዋል። ይሄ እንግዲህ ፕሮዳክቲቪቲ ተርኖቨርና ሪቴንሽን ላይ ችግር ይፈጥራል። በኢትዮጵያ በፌዴራልና በክልል መስሪያ ቤቶች ውስጥ ወደ ሁለት ነጥብ ሶስት ሚሊዮን የሚደርሱ የመንግስት ሰራተኞች እንዳሉ የተናገሩት ባለሙያው ከእነዚህ ውስጥ ሰባ አምስት ከመቶ የሚሆኑት ከዲፕሎማ እስከ ዲግሪ የትምህርት ደረጃ ያላቸው እንደሆኑ በጥናታቸው አመልክተዋል። ስለ ጉዳዩ ከፌዴራል ሲቪል ሰርቪስ ኮሚሽን አስተያየት ለማግኘት የተቋሙን ቃል አቀባይና ምክትል ኮሚሽነሯን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ምላሽ ሊሰጡን አልቻሉም። ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድህን አዲስ አበባ መሰናዷችን ይቀጥላል። ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዝዳንትና ምክትል ፕሬዝዳንት ናቸው። ማህበሩ ከመቶ በላይ ንቁ አባላቶችም አሉት። ሁለቱ ጓደኛሞች ዩኒቨርሲቲ ውስጥ የኢትዮ ኤርትራያን የተማሪ ማህበር እንዳቋቋሙም ነው የሚናገሩት። ማህበራቸው እንግዲህ ከተማሪዎችን በአእምሮ ጤና፣ በባህል ትስስርና እንዲሁም ደግሞ ማህበረሰቡን በሚደግፉ የተለያዩ ፕሮጀክትም ላይ እንዲሳተፉ ያደርጋል። ከሁለቱ ጓደኛሞች ጋር ከሳምንታት በፊት በጋቢና ቬይ ጋር ቆይታ አድርገን ነበር። እሱን ተከትሎ ያልተሰናዳው ዘገባ ይቀጥላል። ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ ዓላማዎችን በማንገብ ቀድሞንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩም እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላ ተቃረደው ኮሌጆች እዚህ አሜሪካን ውስጥ በአብዛኛው ነጭ የነጭ ወይም የተለያዩ የሌሎች ኤትኒክ ግሩፖች ና ዶሚኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ እናገኛለን ብለን አላሰብንም። ቱቢያነስ እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ ዓመታቶች የነበረ ኦርጋናይዜሽን ነው። ግን በኛ በኛ ፍሬሽመንት አመታችን ላይ ይሄን ክለብ አላየ ነው። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ትምህርት ቤቶች ግን ሲያደርጉና እናይ ነበርና ወደ እነሱ የሄድን ላይክ ምንድን ነው እንሳተፋለን የእነሱን ኢቨንቶች እንሳተፋለን እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረው? ለምን እንደዚህ ነው? ከዚህ ካምፓሳችን ላይክ በጣም ከሌሎች ትምህርት ቤቶች ሩቅ ነው። ረጅም ሰዓት የነዳን ላይክ ወደ ዩኤምዲ ኮሌጅ ፓርክ ወይም ደግሞ ላይክ ታውሰን ምናምን ረጅም ሰዓት የሄድን ላይክ አተንድ እናደርግና በጣም በጣም ደስ ብሎ እንመለሳለን እና የኛ ለምን እንደዚህ የለውም ብለን እናስብ ነበረ። ይሄ ነገር ታዲያ ሀሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንም ባህል የሚያንጸባርቅ እና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዚዳንት ናት። ኢትዮጵያንና ኤርትራን ለማካላል የፈለግነው ምክንያት ምንድን ነው? ባህላችን አንድ ነው ነው። ሁለትም ሁለት ዲፍረንት ሀገሮችን ብንሆንም ራሱ አነጋገራችንን፣ ሪሌሽንሽፕ፣ ቤተሰባቻችንን አንድም ናን መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ጥሩን ነገር ወሳስደን ለመንበራቻችን ሁሉ ማዘጋጀት ጀመርን እና ደግሞም የሚመጡት በየሳምንት እሷ እድላዊት እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪ የሚመጡት ልጆች አሉ፣ እዚ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ ቁጥላቸው ሁሉ እየተሳተፉ ጥሩን ጥሩ ነገር እያዩ ሚመጡ ማለት ነው። ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች። ኢሳ የኛ እንደ በቃ ህልማችን ምንድን ነው? በየሳምንቱ አሊስ ሁለት ሰዓትም ቢሆን የኛ ጋ ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም ይባል እንትን ዲስካሽን ቤስድ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን ው ሀይምሯችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ? ምናምን ብለን በየጊዜው ቡና ታይም እድሽን እያለን እየቀያየርን በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ፣ የት ናችሁ ብለን እናስካሄዳለን ማለት ነው እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ፣ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ወይም አድቫንስ አርገን ቀኑን እንትን ሰት አርገን ፕሮሞት አርገን ይመጡና ወይም ካሪር ኔትወርኪንግ ኢቨንትም ይሆን ይሆናል ካሪር ኔትወርኪንግ ስተረጉሞ ይሆናል የስራ ትስስር የሰራ ተለሰሰር አይነት ዝግጅት እናደረገው እና ቨሪስ ፕሮፌሽናልስ ዶክተርን ቢሆኑ ሎየሮችን ቢሆኑ ምናምን ከዚህ በፊት ላስት የር ስፕሪንግ ሴሜስተር አዘጋጅተናል። ማህበሩ በአሁኑ ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዝዳንት እድላዊት ታስረዳለች። ዘጋጅቶት ነበራችሁ ራሳችሁ ስታስተዋውቁ ነበር እና የተለያዩ የገቢ ማሰባሰቢያዎች እንደምታደርጉ ላይች እያለው እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁ እና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? እሱን ንገብ። መጀመሪያ ስንጀምር ቅድም እንዳልኩት አብዛኛው ፈንድ ሪዞቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጌውነት ዝግጅት ለማድረግ ስናስብ ዝግጅቱ ምንድን ነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ ላይክ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ላይክ ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመረናል። አዲስ ነገር የጀመር ነው እዛ ቮለንቲር ማድረግ ነው። የተለያዩ ምንድን ነው እንደ ላይክ ስራ ነው ስቴዲየሞች ምናምን የሄደን ኮንሰርት ወይም ደግሞ ፉትባል ሬቨንስ ና የኢትዮጵያ ፉትቦል ግን የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን ከስምንት እስከ አስር ሰዓት ሊሆን ይችላል። ስራው ከባድ ነው ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲ እንዲያደርጉ እናበረታታቸዋለን። ማህበሩ በአሁኑ ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ በዋሽንግተን ዲሲና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራውያን የሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን ኖቨምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን ልንደግስ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ ሾሽላ እንትንቀጥሎ እንደ ጥሎሽ አይነት የዛን ሾ አርገን ልናዘቅ እናዘጋጅ ነው። ርሶስ ጀምረናል። ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት የኢትዮ ኤርትራውያን ዩኒቨርሲቲ ተማሪዎች ማህበራት እጣ ፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። I'm a man of up i I'm I'm i ጊዜያችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን፣ ቢያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመው መሰናዶውን በመምራት ኤልያስ አስማረ፣ በቀነበሩ ጽዮን ግርማ፣ በአርቶቶ ከመላው የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት